ወደ አውሮፓ በመርከብ ብቻ የሚፈልሱ የአፍሪካውያን ስደተኞች እና ጥገኝነት ጠያቂዎች ቁጥር መበራከት አሳሳቢ ደረጃ ደርሷል። የሁለቱ ክፍለ ዓለማት ባለሥልጣናት በጉዳዩ ዙሪያ ቀደም ሲል የጀመሩት ውይይት አሁንም ይቀጥላል። ወደ ስምንት መቶ ሺህ የተመዘገቡ ስደተኞች እና ጥገኝነት ፈላጊዎች በንጽጽር ከሁለተኛው ዓለም ጦርነት በኋላ ከፍተኛ ቁጥር መሆኑ ተመልክቷል። በአውሮፓውያን በኩል እየተንጸባረቀ ያለው መሠረተ ሐሳብ አፍሪካውያን አገር ለቀው እንዳይሰደዱ በተስፋ እንዳይጓጉ እንዲገለጽላቸው ይደረግ የሚል ነው። ሆኖም በስራ ዓለም ለኢኮኖሚ እድገት እነዚህ ዜጎች ተፈላጊ ሊሆኑ ይችላል የሚል እምነት ቢኖርም ለጊዜው በማኅበራዊ እና ፖለቲካዊ ምህዳር ተጽዕኖ ማስከተሉ አይቀሬ ነው የሚል ግምት አለ። ችግሩን ለመቋቋም በአውሮፓ ኅብረት በኩል የአንድ ቢሊዮን 900 ሚሊዮን ዶላር እርዳታ ለማድረግ ቃል ከተገባው ውስጥ ወደ 50 ሚሊዮን ዶላር ግድም ብቻ የተሰበሰበ በመሆኑ ቃላችንን ተግባራዊ ማድረግ ያልቻልን በምን መልኩ ይሆን ይህንን ችግር የምንታደገው በማለት በጥያቄ መልክ ያስቀመጡት የአውሮፓ ሕብረት ፕሬዚዳንቱ ዣን ክሎድ ጁንከር ናቸው። አፍሪካውያን በበኩላቸው ከአውሮፓ ህብረት ጋር የጋርዮሽ የልማት ስምምነት የተፈራረሙት በርካታ ውሎች በመኖራቸው ለተግባራዊነቱ በዚህ አይነት መልኩ የሚጠበቅ ሲሆን ጉዳዩን ውስብስብ እንደሚያደርገው እሙን ነው። የሆነ ሆኖ በዚህ ጉዳይ ላይ ሰላሳ ከአፍሪካ ሀገሮች የሚውጣጡ ከፍተኛ ኃላፊዎችና ከአውሮፓ ህብረት አቻዎቻቸው ጋር በማልታ ደሴት ርዕሰ መስተዳደር በቫሌታ ከተማ ተገናኝተው እንደሚወያዩ ተገልጿል። ኢትዮጵያም በዚህ ጉባኤ ላይ ተሳታፊ እንደመሆኗ በውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙልጌታን በስልክ ባነጋገርኳቸው መሰረት የገለጹት ከዚህ በፊት ያው በቅርቡ እንደምታስታውሰው የአውሮፓ ህብረት ምክትል ፕሬዚደንት መጥተው ነበረ። እሳቸው ባሉበትም እንደዚሁ ከውጭ ጉዳይ ሚኒስትራችንም ጋር ከሌሎች ከፍተኛ ባለስልጣናትም ጋር እነዚህ ተገናኝተው ተነጋግረው ነበር እና አሁን እንግዲህ ሀገራችንም በከፍተኛ ደረጃ እዛ እንደምትወከል እዚህ ቫሌታ የሚባለው ስብሰባ ላይ ይሄ የቫሌታ ስብሰባ እንግዲህ የሞሮኮ የራባቱ እና የካርቱሙ ስብሰባዎች ቅጥያ ነው እና አፍሪካ እና አውሮፓ በጋራ ሆነው ይህንን የማይግሬሽንና የሞቢሊቲ ጉዳይ ዲስከስ የሚያደርጉበት ነው። የአውሮፓ ህብረት የወሰነው ፈንድም ነበር ለዚሁ ፐርፐዝ የሚውል በዛም ጉዳይ ላይ ይነጋገራሉ ተብሎ ይጠበቃል እና ስምምነቶችም ላይ እንደሚደርሱ እንደዚሁ ይጠበቃል። ጌታቸው ተድላይ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ